በደቡብ ኢትዮጵያ ክልል በምዕራብ ዞኖች የሚገኙ ህዝቦች ከሁለት ቀናት በኋላ በአዲስ ክልል ለመደራጀት አሊያም የደቡብ ክልል አስተዳደር አካል ሆኖ ለመቀጠል የሚያስችላቸውን ህዝበ ውሳኔ ይሰጣሉ ተብሎ ይጠበቃል። አንድ ነጥብ አራት ሚሊዮን የሚጠጋ መራጭ ድምፅ ይሰጥበታል የተባለውን ህዝበ ውሳኔ ለማስፈጸም የቅድመ ዝግጅት ስራዎች ማጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በአሁኑ ወቅትም የድምፅ መስጫ ቁሳቁሶች በሁሉም የምርጫ ክልሎች እየተሰራጩ ሲሆን የድምፅ መስጫ ጣቢያዎችም ተከፍተው የምርጫ አስፈጻሚዎች ስራ መጀመራቸውን በቦርዱ የህዝበ ውሳኔ ጽህፈት ቤት ኃላፊ አቶ ሙሉጌታ ነጋሳ ለዶቼቬሌ ዲ ደብሊው ገልጸዋል። አንድ ነጥብ አራት ሚሊዮን ህዝብ በላይ በህዝበ ውሳኔ ላይ የሚሳተፍ መራጮች የተመዘገቡበት ሁኔታ ነው ያለው። በዚህ መሰረት እንግዲህ ቦርዱ በቂ ዝግጅት አድርጎ ለምርጫ ፍጻሜ የሚያገለግሉ ሰነዶችን፣ ቁሳቁሶችን ሙሉ በሙሉ ወደ ምርጫ ክልሎች የማሰራጨት ስራ ሰርተዋል። እሱ ብቻ ሳይሆን ለምርጫ ጣቢያ ላይ ምርጫ የሚያስፈጽሙ ምርጫ ጣቢያ ምርጫ አስፈጻሚዎች ስልጠና ከመስከረም 13 ጀምሮ እስከ 15 እስከ ቅዳሜ ማለት ነው በቂ ስልጠና በመስክ አሰልጣኞች አማካኝነት ወስዶ በአሁኑ ሰዓት የምርጫ ጣቢያ ምርጫ አስፈጻሚዎች ሰነዶቻቸውን እየያዙ ወደ የምርጫ ጣቢያዎቻቸው በምሄድ ላይ ናቸው። ዛሬ የመጨረሻ ስርጭት እየተካሄደ ባለበት ሁኔታ ነው ያለው በአሁኑ ሰዓት። በሕዝበ ውሳኔው በክልል ለመደራጀት ወይም ከደቡብ ክልል ጋር ለመቀጠል የሚውሉ የተጣመሩ እጆችና የጎጆ ምስሎች ዛሬ በተዘዋወርኩባቸው የቦንጋ ከተማ በየቦታው ተለጥፎ ይታያሉ። ይሁን እንጂ በምርጫው ዙሪያ የተካሄዱ ቅስቀሳዎች እኩል እድል አልተሰጣቸውም የሚሉ ቅሬታዎች መነሳታቸውን ተከትሎም ለዚህ ምላሻቸውን በዶቼቬሌ ዲደብልዩ የተጠየቁት አቶ ሙሉጌታ ነጋሳ ተከታዩን ምላሽ ሰጥተዋል። የቅስቀሳ ጊዜ ሰሌዳ ወጥቶ ለሁሉም አማራጮች ግልጽ ነው ያስቀመጠው። ስለዚህ አጋጣሚ እንግዲህ እኛም እንዳየነው ሊሆን ይችላል አንደኛው ጎልቶ የታየበት ሁኔታ ነው ያለው። ነገር ግን ምንድን ነው በእኛ በኩል ይህንን ቅስቀሳ ለማድረግ አስቦ ወይም ፈልጎ ችግር ደረሰብኝ ብሎ ለቦርድ ያመለከተ ማንም አካል የለም። በቦርድ በኩል ሁሉም አማራጮች የመቀስቀስ መብት አላቸው ቦርዱ ይሄንኑ ነው ቀደም ስል ያስቀመጠውና አማራጮቹ የተቀመጡ ናቸው። ለሁለቱም እኩል ክፍተት ነው የነበረው በቅስቀሳ ጊዜና በግልጽ ቅስቀሳ ማድረግ እንደሚቻል እየተቀመጠ ህጉ ነው ህጉ ያስቀመጠው ጉዳይ ነው። በዛ ያለ መጠቀም ጉዳይ ነው እንጂ በቦርድ በኩል ግልጽ አሰራር ነው የተቀመጠው። ነው በደቡብ ክልል የከፋ የሸካ የቤንች ሸኮ የዳውሮ የምዕራብ ኦሞ ዞን እና የኮንታ ልዩ ወረዳዎች በጋራ አዲስ ክልል ለመመስረት በየምክር ቤቶቻቸው ውሳኔዎችን ያሳለፉት ባለፈው ዓመት አጋማሽ ላይ ነበር። ለዶቼ ቬሌ ዲ ደብልዩ ዘገባ ሸዋንግዛ ወጋየው ከከፋ ዞን ቦንጋ